የፖለቲካ ተቃዋሚ ሰማያዊ ፓርቲ ጠቅላላ ጉባኤውን ለማከናወን አቅዶ በብሔራዊ ምርጫ ቦርድ በኩል ቀኑ ለሌላ ጊዜ እንዲተላለፍ በወሰነው መሰረት ጉባኤው ሳይካሄድ ተሰርዟል። ለዚህም ማሳሰቢያ ፓርቲው በደብዳቤ የደረሰው ለመሆኑ መረዳት ተችሏል። ይህም በመደረጉ ፓርቲው ለዝግጅቱ ከፍተኛ ለሆነ ወጪ ተዳርጌያለሁ፣ ኪሳራ ደርሶብኛል ሲል ገልጿል። የምርጫ ቦርድም በፓርቲው ላይ የሚጣሩ ጉዳዮች አሉ ሲል በሰጠው መልስ ተካቷል። የፓርቲው ፕሬዚዳንት ኢንጂነር ይልቃል ጌትነት ውጭ ሀገር እንደነበሩ እና አሁን ግን ወደ ሀገር መመለሳቸውም ከፓርቲው ምንጭ ተገልጿል። ሰማያዊ ፓርቲ ከሰሞኑ በኦዲት እና ምርመራው ዘርፍ በኩል የተጣራው በኃላፊው በአቶ አበራ ገብሩ በመሆኑ በቀደም ተከተል ምክትል ሰብሳቢው በአቶ የሸዋስ በመጀመር ይህን እንግዲህ በበለጠ የኦዲ ፓርቲ ኦዲትና ምርመራ ኮሚሽን ነው የጠራው። በተለይ የተጠራበትን አግባብና ህጋዊነቱን በተመለከተ አቶ አበራ የተወሰነ ይግለጸውና እኔ ደግሞ መጨምርበት ይኖራል። የጠቅላላ ጉባኤ በፓርቲያችን ደንብ አንቀጽ አስር ነጥብ ስድስት መሰረት ብሔራዊ ምክር ቤቱ ስለ አስፈፃሚው መተማመኛ ድምፅ ስለነፈገው እና ከነፈገው ደግሞ ደንቡ በቀጥተኛ እንድናዘጋጅ ስለሚያዝ በዚህ መሰረት ጠቅላላ ጉባኤ ለመጥራት ዝግጅት ጀምረን ጣርተን ነበር ኦፊሻሊ የተገለጸ ነገር ነበረና ይሄ ምርጫ ቦርድ በአሰራሩ መሰረት ጠቅላላ ጉባኤ ልትታዘጋጁ ስታቅዱ ከአስር ቀን በፊት አሳውቁኝ፣ ይህኔም ታዛቢ መገኘት አለበት ስለሚል መስከረም አራት ቀን ሁለት ሺህ ዘጠኝ ዓመተ ምህረት መስከረም አስራ አራት ቀን ሁለት ሺህ ዘጠኝ ዓመተ ምህረት ጠቅላላ ጉባኤ እንደምናካሄድ ደብዳቤ ጽፈለት ነበር። ታዛቢው ነው የምንልክ። በዚህ መሰረት እኛ ታዛቢውን ልኮ ጠቅላላ ጉባኤያችን እናደርጋለን የሚል ሳቤ ነበር የነበረን። ዝግጅታችንን አጠናቀን የጠቅላላ ጉባኤ ተሳታፊዎች መምጣት በጀመሩበት ሰዓት መምጣት በጀመሩበት ሰዓት መስከረም 12 ቀን 2009 ዓ ም የቦርዱ ጽፈት ቤት የሚያጣራቸው ነገሮች ስላሉ ጠቅላላ ጉባኤችውን ታራዝሙ የሚል ደብዳቤ ደረሰን። በአሁኑ ወቅት በሀገሪቱ ያለው ሁኔታ የታወቀ ነውና በውስጣዊ ችግሮች ምክንያት ዓላማችሁን አደናቅፈውም ወይ ለሚለው ለአባሎቻችንንም ለእንግልት እኛንም ለተጨማሪ ወጪ ዳርጎናል። ምርጫ ቦርዱ በጻፈልን ደብዳቤ አራዝሙ ባለን መሰረት ያራዘም ነው ማለት ነው። እኛ አራዝሙ ካለን በኋላ እንደተባለው የገለጸው ነገር የለም። አራዝሙ ነው ያለን። እናጣራለን ያለን የሚያጣራው ምን እንደሆነም የሚያወቅነው ነገር የለም። መጣራቱም በራሱ ጥያቄ ይሁን ሌሎች አካሎች ቀርቦለት ግልጽ የሆነ ነገር የለም። ሊቀመንበሩን ጨምሮ የተለያዩ አካላት ያንን ለማጣራት እንዳራዘሙት ገልጸውልናል እና እኛ ምርጫ ቦርድ ይህን የማድረግም ስልጣ ኃላፊነት የለውም ስልጣንም የለውም ብለን ስለምናስብ የፊታችን አሁን መስከረም አስራ የፊታችን መስከረማ እንዳናደርገው እኛው የሳምንት መጨረሻ በዓላትን ተንተርሶ ስለሚመጣ ጉባኤያችን ላይ የራሱ ተጽዕኖ ያሳድራል ሊያስተካከል ስለገምትን መስከረም 28 ለማድረግ አቅደናል። የምርጫ ቦርድ ይህንን ቀን ለማራዘም መብት የለውም የሚሉት አቶ የሸዋስ አሰፋ ፓርቲው ያለ ስራ አስፈጻሚ እንዲቆይ ምንም ስራ እንዳይሰራ ለዛውን በዚህ ወቅት ማለት ነው እያደረገ ያለው ምርጫ ቦርድ ተገቢ አይደለም፣ ከህግ ውጭ ነው እንደገለጽ ነው። ለሰማያዊ ፓርቲ ብቻ ሳይሆን ለጠቅላላ ለሰላማዊ ትግሉ በጣም አደገኛ አሰራር ነው ይሄ። ማገዝ ሰላማዊ ትግሉን ማገዝ ሲገባ እንቅፋት እየፈጠረብን ነው ያለው። ከሁለት ቀን በፊት ነው የተገለጸው። ይሄ ሰዎች መነሳት አሁን ከክፍለ ሀገር ሁለት ቀን የሚጓዙ አሉ። ነሶች ተነስተው እየመጡ ነው ያሉት። የወረቀቶች፣ ባጆች፣ ባነሮች በዛ ቀን እየተገለጸ ተሰርተዋል። ይሄ ሁሉ ወጪ የቦታ ዝግጅት አለ፣ የተከራየናቸው እቃዎች አሉ፣ ቅድሚያ ክፍያ የተከፈለበታል። እና ይሄ ሁሉ ትክክል ነው። ጌታቸው ተድላ ኃይለ ጊዮርጊስ ለዶቸ ቨለ ራዲዮ ከአዲስ አበባ